ማህደረ ዜና። ኒኩሌር እንደታጠቀ ጦር ኃይል ጠቅላይ አዛዦች ለመጠፋፋት ተዛዛቱ። የዘመኑን ምርጥ ጦር መሳሪያ የታጠቀ ጦራቸውን ሰሜን ደቡብ አፋጠጡ። ዓለምን ግራ ቀኝ ለማሰለፍ አራወጡት። እንደ ግል ጠበኛም ባልተገሩ ቃላት ተሰዳደቡ። የዩናይትድ ስቴትሱ ፕሬዚደንትና የሰሜን ኮሪያ መሪ አመት ከሁለት ወራቸው የመዛዛት መፋጠጥ፣ መሰዳደባቸው ንረት ዓለምን በስጋት ቋያም ሲለበልብ እጅ ለእጅ ለመጨባበጥ ተስማሙ። ሰላም ለማታውቀው ዓለም ሰላም ያወርዱ ይሆን? ከኢትዮጵያ ፖለቲካዊ መስቀል ቅልፋታ፣ እስኪ ላፍታ አብረን እንጠይቅ። የቀድሞው የዩናይትድ ስቴትስ ፕሬዚደንት ሪቻርድ ኒክሰን የካቲት 21 1972 ዘመኑ በሙሉ እንደ ጎርጎሪያኑ አቆጣጠር ነው ቻይናን ለመጎብኘት ከያኔዋ ፔኪንግ ሲገቡ የአሜሪካ የጡት ልጆች የሚባሉት የሶል የሶልና የቶኪዮ መሪዎችም የሞስኮ ኮሚኒስቶችንም እኩል አስደንግጦ ነበረ። የለንደን ፓሪስ፣ ቦን ካፒታሊስቶችን ጉድ ሲያሰኝ ኒክሰን በ1952 የፕሬዚደንት ድዋይት ዴቪድ አይዘናወር ምክትል ፕሬዚደንት ሆነው የተመረጡት ኮሚኒዝምን ለማጥፋት በመማል መገዘታቸው እንደነበረ ባልዘነጉ አሜሪካውያን ዘንድ ደግሞ ቃላባይ አሰኝቶም ሲዘለፉም ሲወገዙም ነበረ። ኒክሰን ማኦ ዜዱንግ ግን ቤጂንግ ድረስ ሄደው ማነጋገራቸው ግን ዩናይትድ ስቴትስ የዓለምን ልዕለ ሀያልነት ስፍራ ጠቅልላ እንዳትይዝ እንቅፋት የሆነችባት የሞስኮንና የቤጂንግን ውስጣዊ ሽኩቻ ለማጋጋም ጠቅሟቸዋል። 25 ዓመታት በራቸውን ዘግተው ሩቅ ለሩቅ የሚዋጉትን የቻይናና የዩናይትድ ስቴትስን ጠብ ለማርገብ በውጤቱም የአሜሪካኖችን ጠላቶች ቁጥር ለመቀነስ በእርግጥ ረድቷቸዋል። ራሳቸው ኒክሰን እንዳሉት ደግሞ ጉብኝታቸው ለዓለም ሰላምና ደህንነትም እጅግ ጠቃሚ ነበረ። ባለፉት ሶስት ዓመታት በተለያዩ ጊዜያት እንዳሳወቅኩት ህዝባዊት ቻይና ሪፐብሊክና 700 ሚሊዮን ህዝቧ ካልተካፈሉበት የተረጋጋና ዘላቂ ሰላም በዓለም ሊኖር አይችልም። ለዚህም ነው በሁለቱ ሀገሮቻችን መካከል መደበኛ ግንኙነት ለመጀመር በየመስኩ የተለያዩ ጥረቶችን የጀመርኩት። ምዕራብ አውሮፓዎች በጦር ኃይል የማይችሉ ወይም የሚፈሯቸውን ኮሚኒስቶችን በድርድርም፣ በምልጃ ግብዣም እያባበሉ ማዳከምን እንደ ስልት መከተል የጀመሩት ከኒክሰን ማኦ ንግግር በኋላ ነው ባዮችም አሉ። አንዳንድ የፖለቲካ ተንታኞች የጀርመኑ መርሃ መንግስት ቪሊ ብራንት ከ1963 ጀምሮ ሲያመነቱ የነበረውን የምስራቅ መርህ ኦስት ፖለቲክ በግልጽ ገቢራዊ ማድረጋቸው፣ የሬጋን የኋላ ጥሪ፣ የታቸር ጎርባቸው በወዳጅነት የሄልሙት ኮል የውህደት መርህ ከኒክሰን የቤጂንግ ጉብኝት የተወለደ ነው እስከ ማለትም ይደርሳሉ። የኒክሰን መልእክት፣ የተቃዋሚዎቻቸው ወቀሳም፣ የተንታኞቹ አስተያየት እውነትም ሆነ ሐሰት፣ ጉብኝቱ የረጅም ጊዜም የድብቅናም የግልጽ ዲፕሎማሲያዊ ጥረት ውጤት መሆኑ በእርግጥ አያጠያይቅም። ሐምሌ 1971 ያኔው የኒክሰን የጸጥታ ጉዳይ አማካሪ ሄንሪ ኪሲንጀር በድብቅ ቤጂንግን ከጎበኙ በኋላ እንኳን የአሜሪካ ዲፕሎማቶች የኒክሰንን ጉብኝት ለማመቻቸት ከቻይና አቻዎቻቸው ጋር ብዙ ጊዜ በድብቅ ተወያይተዋል። ኒክሰን የቻይና መሪን ለማነጋገር በስልጣን ላይ የሚገኝ የመጀመሪያው ፕሬዚደንት እንደሆን ሁሉ ፕሬዚደንት ዶናልድ ትራምፕ ደግሞ የሰሜን ኮሪያ መሪን ለማነጋገር የመጀመሪያው የአሜሪካ ፕሬዚደንት ሊሆኑ እንሆ ግንቦትን እየጠበቁ ነው። ልዩነቱም የኒክሰን ማኦ ውይይት የረጅም ጊዜ ዲፕሎማሲያዊ ጥረት ፍሬ ሲሆን የትራምፕ ኪም ውይይት ግን የተካረረ ዛቻ ፍጥጫም የተደጋጋሚ ማዕቀብ የተራ ስድብ ውጤት መሆኑ ነው። ፕሬዚደንት ትራምፕ ከምረጡኝ ዘመቻቸው ጊዜ ጀምሮ ደጋግመው ከዛቱ ካስፈራሯቸው መንግስታት አንዷ ሰሜን ኮሪያ ናት። ስልጣን በያዙ በመንፈቁም ከረር አድርገው ደገሙት። best not make any more threats to the United States. ሰሜን ኮሪያ ዩናይትድ ስቴትስን ማስፈራራቷን ብታቆም ይሻላታል። አለበለዚያ ዓለም ከዚህ ቀደም አይቶት የማያውቀው እቶንና ቁጣ ይወርድበታል። እሱ ኪም ጆንግ ኡን ከተለመደው አልፎ በጣም እያሰጋ ነው። እና እንዳልኩት እቶን ቁጣና፣ እውነቱን ለመናገር ዓለም አይቶት የማያውቀው ማአት ይወርድባቸዋል። ነሐሴም 2017 የሰሜን ኮሪያ አጸፋም ሌላ የሚሳኤል ወይም የኒውክሌር ቦምብ ሙከራ ነበረ። ሁለተኛው የአህጉር አቋራጭ ተምዘግዛጊ ሚሳይል አይሲቢኤም ሁሳንግ 14 የተሳካ ሙከራ ሌሊቱን ተደርጓል። ሙከራው በኮሪያ የሰራተኞች ፓርቲ ሊቀመንበር በኪም ጆንግ ኡን የበላይ ተቆጣጣሪነት ተደርጓል። ይህ ሙከራ የአሜሪካ ፖሊሲ አውጪዎች በወረራ ላይ የተመሰረተ አስተሳሰብና መርሃቸውን እንዳሻቸው ገቢር ማድረግ እንደማይችሉና ዴሞክራቲክ ሕዝባዊት ሪፐብሊክ ኮሪያን መተናኮላቸውን እንዲያቆሙ የሚያስገነዝብ ነው። ፕሬዚደንት ዶናልድ ትራምፕ የፕሬዝደንትነቱን ስልጣን ከያዙ 14 ወራቸው ነው። አሁን ትራምፕ ሰሜን ኮሪያን ባስፈራሩ፣ ወደ ደቡብ ኮሪያ ጦር ባዘመቱ ቁጥር የፒዮንግዮንግ ገዢዎች ሲችሉ የኒኩሌር ቦምብ ሳይሆን የረጅም ርቀት ሚሳይል ይሞክራሉ። ባለፉት 14 ወራት ብቻ አስራ ስድስት ጊዜ ሞክረዋል። በወር ከአንድ በላይ ማለት ነው። ዛቻ ፉከራው ባለፈው መስከረም ወደ ተራ ስድድብ ወርዶም ነበረ። መወጋገዝ፣ መዛዛት፣ መሰዳደቡ በዩናይትድ ስቴትስና በደቡብ ኮሪያ ጦር የጋራ የውጊያ ልምምድ በጋመበት መሃል የቀዝቃዛው ክረምት የኦሎምፒክ ውድድር ፒዮንግቻንግ፣ ደቡብ ኮሪያ ውስጥ ተጀመረ። ጦርነት ቢጀመር የመጀመሪያው የጥፋት ዱላ የሚያርፍባት ደቡብ ኮሪያም የጋማውን ፍጥጫ በክረምቱ የበረዶ ስፖርት ለማቀዝቀዝ ሳትፈልግ አልቀረችም። አጋጣሚውም በእርግጥ የሚረዳ ነበር። የሰሜን ኮሪያዎችን መልስ ከተጠበቀው በላይ ፈጣንና ቀና ሆነ። በስፖርቱ ውድድር የሁለቱ ሀገራት ስፖርተኞች ባንድ ባንዲራ ለመወከል ሲወስኑ የመጀመሪያው የሰላም ፍንጭ ታየ። ከስፖርተኞቹ ጋር የሰሜን ኮሪያው የሕዝባዊ ለዓላይ ምክር ቤት ፕሬዚደንት ኪም ዮንግ ናምና የኪም ጆንግ ኡን እህት ኪም ዮ ጆንግ ፒዮንግ ቻንግን በጎበኙበት ወቅት ከደቡብ ኮሪያ ባለሥልጣናት ጋር ያደረጉት ውይይት ይዘት በእርግጥ በውል አልተነገረም። ይሁንና ሁለቱ ባለሥልጣናት በተለይም ሴትየዋ የደቡብ ኮሪያው ፕሬዚደንት ሙን ጄዩን ሰሜን ኮሪያን እንዲጎበኙ መጋበዛቸው ይፋ ነበረ። ግብዣው ሰላማዊ ድርድር እንዲደረግ አጥብቀው ለሚሹት ሙን ጥሩ አጋጣሚ ነበረ። አልሄዱም ግን ልዩ ረዳቶቻቸውን ለመላክ ጊዜ አላጠፉም። ፒዮንግ ዮንግ የተጓዘው የደቡብ ኮሪያ የመልእክተኞች ጓድ ከሰሜን ኮሪያው መሪ ከኪም ጆንግ ኡን ጋር ያደረገው ውይይት በተለይ ከራት በኋላ ዘና፣ ቀለል ያለ ተስፋ ሰጭም ነበረ። ኪም ጆንግ ኡን በራቱ ሲቀልዱ ነበር አሉ አንደኛው መልእክተኛ። ገበታ ከተነሳ በኋላ ወይኑ ጎረፈ። ሶጁ የተባለው የሰሜን ኮሪያ አልኮል መጠጥ ተደጋገመ። የነበሩ እንዳወሩት ወጣቱ መሪም ደጋግመው ፈገግታ ጨመሩ እና አሉ አሉ ሚሳኤል በተኮስን ቁጥር ሙን የደቡብ ኮሪያው ፕሬዚደንት፣ የጸጥታ ምክር ቤታቸውን ለመሰብሰብ በጠዋት ከእንቅልፋቸው ለመነሳት እየተገደዱ ነበረ አሉ ወጣቱ መሪ። ከእንግዲህ ግን ሙን በጠዋት ከእንቅልፋቸው መነሳት አያስፈልጋቸውም፣ ሙከራውን እናቆማለን። የደቡብ ኮሪያ ፕሬዚደንት የጸጥታ አማካሪ ቹንግ ኡ ዮንግ ከፒዮንግ ዮንግ ያገኙትን ቃል ወደ ሶል ይዘው በረሩ። እዛም ብዙም አልቆዩ፣ ዋሽንግተን ገቡ። ፒዮንግ ዮንግ ላይ እንደ ዘበት የተገኘው ቃል ከዩናይትድ ስቴትሱ ፕሬዚደንት ከዶናልድ ትራምፕ ጆሮ የደረሰውም እንዲያው ሳይታሰብ እንደ ቀልድ ነበረ። ቹንግ የምዕራብ ክንፍ በሚባለው የዋይት ሃውስ አንድ ክፍል ከሌሎች የአሜሪካ ባለሥልጣናት ጋር ሲነጋገሩ ትራምፕ አዩቸው፣ አስጠሯቸው። ቹንግ ያሉትን ትራምፕ ሰሙ። ውጤቱ ፕሬዚደንት ትራምፕ የሰሜን ኮሪያው መሪ ኪም ጆንግ ኡን የኮሪያ ልሳነ ምድርን ከኒውክሌር ጦር መሳሪያ ለማጽዳት አቋም እንዳላቸው መግለጻቸውን ለፕሬዚደንት ትራምፕ አስረድቻቸዋል። ሰሜን ኮሪያ ከኒውክሌር እና ከሚሳኤል ሙከራ እንደምትታቀብ ቃል ገብተዋል። የኮሪያ ሪፐብሊክ እና የዩናይትድ ስቴትስ ወታደሮች የሚያደርጉትን የተለመደ ወታደራዊ ልምምድ መቀጠሉን እንደሚረዱትም አስታውቀዋል። ከፕሬዚደንት ትራምፕ ጋር በተቻለ ፍጥነት ለመነጋገር እንደሚፈልጉም ገልጸዋል። ፕሬዚደንት ትራምፕም የተደረገላቸውን ገለጻ አድንቀው ኒኩሌርን ለዘላቂው ከአካባቢው ለማስወገድ በሚረዱ ሐሳቦች ላይ ለመነጋገር ኪም ጆንግ ኡንን በመጪው ግንቦት ለማግኘት ፍቃደኛ መሆናቸውን አስታውቀዋል። በቃ ኪም ጆንግ ኡን ባንዴ ብቻቸውን መወሰናቸው ሲሰማ አምባገነን ስለሆኑ አሏቸው ምዕራባውያን ተቾቻቸው። ትራምፕ ከ60 ዓመት የበለጠውን እውነት ለመለወጥ ባንዴና ብቻቸውን ሲወስኑ ግን ደጋፊዎቻቸው ድርድር አዋቂ አሏቸው ወይም ዲልሜከር። የኮሪያ ልሳነ ምድር ውዝግብ ጃፓንን፣ ቻይናንና ሩሲያን በቀጥታም ሌላውን ዓለም በተዘዋዋሪ ይነካል። የተባበሩት መንግስታት ድርጅት ሰሜን ኮሪያን በተደጋጋሚ ማዕቀብ የቀጣውም ለዓለም ታሰጋለች በሚል ነው። ትራምፕና ኪም በየፊናቸው ያሻቸውን ሲወስኑ ግን ዓለም እንደ ሩቅ ባይተዋር ይመለከታል። አሊያም የይድረስ ይድረሱ ድርድር ሲፈርስ እንደገና እንደ መናጆ መንጋ ይጠራል። ነጋሽ መሐመድ ነኝ። ቸር ያሰማል።